ትንቢተ ኤርምያስ ምዕራፍ አርባ ሦስት የአምላካቸውን የእግዚአብሔርን ቃል ሁሉ ለእነርሱ አምላካቸው እግዚአብሔር የላከውን ይህን ቃል ሁሉ ኤርምያስ ለሕዝቡ ሁሉ መናገር በፈጸመ ጊዜ የሆሻያ ልጅ አዛሪያስ፣ የቃሪያም ልጅ ዮሐናን፣ ትዕቢተኞችም ሰዎች ሁሉ ኤርምያስን ሐሰት ተናግረሃል፤ አምላካችን እግዚአብሔር በዚያ ትቀመጡ ዘንድ ወደ ግብጽ አትግቡ ብሎ አላክህም። ነገር ግን ከለዳውያን እንዲገድሉን ወደ ባቢሎንም እንዲማርኩን በእጃቸው አሳልፈህ ትሰጠን ዘንድ የኔሪያ ልጅ ባሮክ በላያችን ላይ አነሳስተዋል፣ አሉት። የቃሪያም ልጅ ዮሐናን የጭፍራ አለቆችም ሁሉ ሕዝቡም ሁሉ በይሁዳ ምድር ይቀመጡ ዘንድ የእግዚአብሔርን ቃል አልሰሙም። የቃሪያም ልጅ ዮሐናን የጭፍራ አለቆችም ሁሉ በይሁዳ ምድር ለመቀመጥ ከተሰደዱባቸው ከአሕዛብ ሁሉ የተመለሱትን የይሁዳን ቅሬታ ሁሉ ወንዶችንና ሴቶችን ልጆችንም፣ የንጉሡንም ሴቶች ልጆች፣ የዘበኞችም አለቃ ናቡዘረዳን ከሳፋን ልጅ ከአቂቃም ልጅ ከጎዶልያስ ጋር የተዋቸውን ሰዎች ሁሉ ነቢዩንም ኤርምያስን የኔርያንም ልጅ ባሮክን ወሰዱ። የእግዚአብሔርንም ቃል አልሰሙምና፣ ወደ ግብጽ ምድር ገቡ፤ እስከ ጣፍናስ ድረስ መጡ። በጣፍናስም የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ፦ ታላላቆችን ድንጋዮች በእጅህ ውሰድ፣ የይሁዳም ሰዎች እያዩ በጣፍናስ ባለው በፈርዖን ቤት ደጅ መግቢያ ሸሽጋቸው። እንዲህም በላቸው፤ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፤ እነሆ ልኬ ባሪያዬን የባቢሎንን ንጉሥ ናቡከደነፆርን አመጣለሁ ዙፋኑንም እኔ በሸሸግኋቸው በእነዚህ ድንጋዮች ላይ አኖራለሁ። እርሱም ማለፊያውን ድንኳኑን በላያቸው ይዘረጋል። መጥቶም የግብጽን ምድር ይመታል። ለሞትም የሚሆነውን ለሞት ለምርኮም የሚሆነውን ለምርኮ ለሰይፍም የሚሆነውን ለሰይፍ አሳልፎ ይሰጣል። በግብጽም አማልክት ቤቶች እሳትን ያነድዳል። ያቃጥላቸውማል። ይማርካቸውማል። እረኛም ደበሎውን እንደሚደርብ እንዲሁ የግብጽን አገር ይደርባል። ከዚያም በሰላም ይወጣል። በግብጽም ምድር ያለውን የሄሊዮትን ከተማ ሐውልቶች ይሰብራል። የግብጽንም አማልክት ቤቶች በእሳት ያቃጥላል።